መዝሙር ሃምሳ ስድስት አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶች የረገጡኝ፣ እኔ ግን ፈራሁ። በአንተም ታመንሁ፣ በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንሁ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ያጸይፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሸጉኝማል። እነሱም ተረከዜን ይመለከታሉ፣ ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም፣ አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርሁ፣ እንባዬን እንደ ትእዛዝህ በፊትህ አኖርህ። በጠራሁህ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ፣ አንተ አምላኬ እንደሆንህ እነዋወቁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንሁ፣ አልፈራም። ሰው ምን ያደርገኛል? አቤቱ፣ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድንሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ